የብሪታንያ መንግስት ባለፈው ጥቅምት ወር በፈረንሳይ ካሌ ዘጃንግል ወይም ጫካው እየተባለ ይጠራ የነበረው የስደተኞች ካምፕ በጥቅምት ወር ጨርሶ ከመዘጋቱ በፊት የታላቋ ብሪታንያ መንግስት ከ750 በላይ ወላጅ የሌላቸው ህጻናትና ታዳጊ ህጻናት ተቀብላለች። ያም ሆኖ በቅርቡ ወደ ታላቋ ብሪታንያ ከገቡት አሳዳጊ አልባ ህጻናት መካከል አብዛኛዎቹ የገቡበት አልታወቀም። በአብዛኛው ከሶሪያ፣ ከአፍጋኒስታንና ከምስራቅ አፍሪካ ከሌሎችም በጦርነት ሳቢያ መረጋጋት ከሌለባቸው ሀገሮች የመጡትና ወላጆቻቸውን ያጡት ወይም የተለያዩት ህጻናት በብሪታንያ መንግስት በጎ ፍቃድ እድለኛ የሆኑት ጥቂት ታዳጊ ልጆች ብሪታንያ ከደረሱ በኋላ በተለያዩ አካባቢዎች እንዲየእድሜያቸው ለእያሳዳጊ ይሰጣሉ። ህጻናቱ የተሻለ ጥበቃ ከለላ ያገኙበታል ተብሎ ከታመነበት ስፍራ መሰወራቸው አስደንጋጭ ነው። አስፈሪም ጭምር በቅርቡ ክሮይደን ከተሰኘው የደቡብ ለንደን ከተማ ለአሳዳጊዎች ተሰጥታ የነበረችው ልጅ ጠፍታ ፖሊስ በሴተኛ አዳሪነት ተሰማርታ አግኝቷታል እነኚህ ታዳጊ ልጆች በጠላፊዎች እጅ ወድቋል የሚል ስጋት አለ በብሪታንያ መንግስት የጥገኝነት ጠያቂዎች ማህበር መሪ ዴቪድ ሲሞንድ ለሰንዴ ታይምስ ለተሰኘው ጋዜጣ እንደገለጹት ጠላፊዎች ከታዳጊ ህጻናቶቹ ጋር በድህረ ገጽ ግንኙነት አላቸው በፌስቡክ ፈልገው ይለቅሟቸዋል ከዛም ያስፈራሯቸዋል ታናሽ ወንድምሽ ታናሽ እህትህ የት እንዳለች እናውቃለን በሚል ያስፈራሯቸዋል። እናም የተጓጓዙበት ገንዘብ እስኪከፍሉ ለጉልበት፣ ለዝሙትና ለመሳሰሉት ስራ ይዳርጓቸዋል ሲሉ ለጋዜጣው ገልጸዋል። ኤክ ፓኪኬ የተሰኘው ግብረሰናይ ድርጅት ያወጣው መረጃ እንደሚያሳየው ከመስከረም 2015 ጀምሮ 593 ሕጻናት ጠፍተዋል። ከዛ ሁሉ ውጣ ውረድ አልፈው ለደህንነታቸው ጥበቃ አስተማማኝ የሆነበትና የተሻለ ደህንነት አለበት የተባለው ሀገር መጥተው ከጠፉት 593 ሕጻናትና ታዳጊ ሕጻናት መካከል ሁለት መቶ ሰባቱ እስካሁን የደረሱበት አልታወቀም። ሄልደንና ክሮይደን የተሰኙት የዋና ከተማ የለንደን ደቡባዊ አካባቢዎች ችግሩ በስፋት ታይቶባቸዋል። ፍራንሲስ ትረቭና የስደተኛ ልጆች ድርጅት ኃላፊ፣ እንደተናገሩት ህጻናት በጣም ባይተዋርነት ይሰማቸዋል። ምንም እንኳን በጉድፌቻ ላሳዳጊ ቢሰጡም ጠንካራ ማህበራዊ ትውውቅ ከሌላቸው ከሚኖሩበት አካባቢ ራሳቸውን ያገላሉ። ሁኔታው እጅግ አሳሳቢ ነው። የራሳችን የልጆች ጥበቃ አያያዝ መንገድ ከመጀመሪያው ፍጹም እንዳልሆነ መካድ የለብንም። ልጆች እንክብካቤ ከሚደረግላቸው ቦታ ይጠፋሉ። አሳዳጊ የሌላቸውና ጥገኝነት ጠያቂ ልጆች የሚጠፉት ቁጥር በጣም ብዙ ነው። ለልጆች የሚያስፈልጋቸውን ሊያገኙ የሚችሉበትን መንገድ ማዘጋጀታችንን እርግጠኛ መሆን አለብን። ለረጅም ጊዜ በብሪታንያ ደህንነታቸው የሚጠበቅበት መንገድም መኖር አለበት ሲሉ አያይዘው ገልጸዋል። እነኚህ ህጻናት ሁሉም በወንጀለኞች እጅ ወድቋል ማለት አይደለም። የተወሰኑት ዘመዶቻቸውን ወይም ቤተሰቦቻቸውን ተቀላቅለው ይሆናል። ነገር ግን መንግስት የትና በምን ሁኔታ ላይ እንዳሉ ምንም መረጃ የለውም። ለዶይቼ ቬለ ራዲዮ ሀና ደምሴ ለንደን